የወጣቶች ዓለም ብዙም ባልተለመደ ሁኔታ ከአካላዊ ሁኔታ አንጻር ከበድ ያለ የአካል ጉዳት ያለው ወጣቱ ኃይልሽ ገብረስላሴ የሚሰራቸው ሥራዎች እየተመለከተ ማንኛውም ሰው ግርምቱ ሳይገልጽ አያልፍም። ኃይልሽ በተፈጥሮ ሁለት እጆች የሉትም። በአጠቃላይ ሲታይም ሌላ ሌላ የአካል ጉዳት አለበት። ይህ የአካል ጉዳቱ ግን ከምንም ነገር ሊመልሰው እንዳልቻለ መታዘብ ይቻላል። ከባድ የሚባሉ የብረታ ብረት ሥራዎች ይሠራል። የተለያዩ ተሽከርካሪዎች ያንቀሳቅሳል። እንደ ማንኛው ሰው የተለያዩ የኤሌክትሮኒክስ መሳሪያዎች ይጠቀማል። ወጣቱ ኃይልሽ ገብረስላሴ በትግራይ ክልል ሀገረ ሰላም አካባቢ ተወልዶ አደገ። ከነ አካል ጉዳቱ ወደዚህች ዓለም የተቀላቀለው ኃይልሽ ከልጅነቱ ጀምሮ ትልቅ የስራ ፍቅር እንደነበረው፣ ለለውጥም ሌትተቀን ይተጋ እንደነበር ጓደኞቹና የሚያውቁት ሰዎች ይናገራሉ። ከትምህርት መልስ የተለያዩ ሙያዎችን ይሞካክራል። ብዙ ጊዜም ይሳካለታል። የስኬቱ ሚስጥር በትኩረት መስራቱ መሆኑን ይናገራል። ከዓመታት በፊት ለመጀመሪያ ጊዜ ኃይልሽ ስራ የጀመረው አንዲት ብስክሌት በማከራየት ነበር። በሂደት ስራው እያደገ መጣ። አሁን በመቀለ ትልቅ የብረታ ብረት ድርጅት አለው። ስራት ጅምረተለኹ ባይዞ ብዙሕ ፈተናታት ይሊፈ ብዙሕ ነገር እሱ ተቃዋሚ ግን ስራ ስጀምር ብዙ ፈተናዎች ነበር ያለፍኩት። እሱን ተቋቁሜ ያልፌ አሁን ላለሁበት ደረጃ ደርሻለሁ። የብረታ ብረት ስራ መስራት ችልም የሚሉኝ ብዙ ሰዎች ነበሩ። ቀለል ያለ ስራ ሞክር የሚሉኝ ነበሩ። እኔ ግን አልችልም ብዬ አላውቅም። ሁሌ መሞክራለው፣ በሂደት ለምዳለው፣ ሰርቼ ለሰዎች አሳያለው። መጀመሪያ ስራ የጀመርኩት አንድ ብስክሌት ነበረችኝ። እሷን በማከራየት ነበር ስራ የጀመርኩት። እዛው ሁኜ ብዙ ሰዎች ተዋወቅኩኝ። ጎን ለጎን ሌላ ሌላ ሙያ መሞክር ጀመርኩኝ። በሂደት ስራ እየለመድኩኝ፣ የስራ ባህሌ እየዳበረ መጣ። ሰዎች ጥረት እየተመለከቱ ያድንቁኝ ጀመረ። ትንሽ ቆይቼ ከብስክሌት ማከራየት ወደ በረታ ብረት ስራ ተሸጋገርኩኝ። ናብ ስራሕ ዝተዋፌራ ማለት ካብ ሳይክል ናብ ብረታ ብረት ማለት ነው። አሁን ኃይልሽ በከፈተው ድርጅት ራሱ ያስተዳደረበት ቤተሰቦቹ እየረዳበት ለሌሎችም የስራ ዕድል ፈጥሯል። በሂደት ለሥራ የሚያግዙት የተለያዩ ሚሽኖችም ገዝቷል። ለኃይልሽ የአካል ጉዳተኛ ማለት ከአካላዊ ቁመና የተሻገረ ነው። አስተሳሰብ ካልተቀየረ እጅና እግር ብቻ ምንም ነገር ማድረግ አይችሉም ይላል። ዋናው ነገር ሥራ በአእምሮ ነው የሚሠራው። ከእጅና እግር በላይ ጭንቅላት የላቀ ችሎታ አለው። ስለዚህ እኛ የምንሰራው በአምሯችን እንጂ በእጅና እግራችን ብቻ አይደለም። ፍላጎቱ ካለ የስራ ተነሳሽነት በውስጥ ከኖረ አይሆንም የሚባል ነገር ፍጹም የለም። እኔን ተመልከተኝ፣ የማልሞክረው አንዳች ነገር የለም። ብዙ ነገር እሰራለሁ። አንድም ቀን የአካል ጉዳተኛ ነኝ ብዬ አስቤ አላውቅም። ለምን ብትለኝ፣ የምሰራቸው ስራዎች ከማንም በታች አይደሉም። ስለዚህ የአካል ሁኔታ ከምንም ነገር አያግድም የሚል እምነት ነው ያለኝ። ይህ ለብዙዎች ይናገራለሁ። የትኛውም አካል ጉዳተኛ ባካላው ቁቡናው ምክንያት ፍጹም ከስራ መቅረት የለበትም። አስተሳሰብ እንጂ የአካል ጉዳት ችግር ያለው አይመስለኝም። ርስና ርስ ጉዳት ጉዳት ነው። ወጣቱ ኃይልሽ ገብረሥላሴ በከፈተው ኃይልሽ የብረታ ብረት ስራ ድርጅት በርከት ያሉ ሰራተኞች ቋሚና ጊዜያዊ የስራ ዕድል ፈጥሮላቸዋል። ሰራተኞቹ ከኃይልሽ ብዙ ነገር መማራቸው ይናገራሉ። መራው ገብረማርያም ይባላል። ስራ ያደረክ አረክ። እስኪ ከኃይልሽ ጋር ከመቼ ጀምረው ነው የምትተዋወቁት? አብራችሁ እስከ ስንት ጊዜ ሰራችሁ? እስኪ ስለ ኃይልሽ ንገረኝ። ከአንድ አመት ምናምን አድርገናል ከኃይልሽ ጋር ነው። ኃይልሽ በጣም ነው ጎስ። በጣም ነው ደስ የሚል ሌላ አካል ያለው ከሱ ጋር ስትታዩ በጣም ነው ጎስ። እሱ በጣም ነው ጠንካራ እና ሲሰራ ለአካል ጉዳተኛ አይደለም የሚመክር ለኖርማል ሰው ሆኖ በጣም ለሰው ያበራታታል። ብዙ ነው የሚያደርገው እና በጣም ነው ደስ የሚል እንደ አለቃ ሳይሆን እንደ ወንድሜ ነው የማየው ማለት ነው እና በጣም ጥሩ ነው። የኃይልሽን ድርጅት በጎበኘንበት ጊዜ በርከት ያሉ ደንበኞች የተለያዩ የብረታ ብረት ስራዎችን ሲያሰሩ ተመልክተናል። በተለይም በተለምዶ ባጃጅ ተብለው ለሚታወቁ ባለ ሶስት እግር ተሽከርካሪዎች የሚሆን የብረት ክዳን፣ በርና መስኮት የመሳሰሉ ነገሮች በስፋት ይሰራል። ከአንድ የኃይልሽ ደንበኛ ጋር አውግተናል። ስሜ ሳምሰን ገብረመድኅን ይባላለሁ። እኔ እዚህ ነው የማውቀው ኃይልሽ ማለት ነው። በጣም ጎበዝ ስለሆነ እኔ የጓደኛ አንድ ታጉሮ ነበረች ሰራልንና በጣም ነው በቃ፣ ስራው በጣም በጥብቅ ነው የሚሰራው። በጣም ጎበዝ ነው። ከዛ አንድ አቱሉም ባጃጅ ይዤ መጣውና እዛውኑ የማሰራው ብዬ ይዞ መጣው። አሁን እየሰራልኝ ነው እንደምታየው ምርጥ አድርጎ ነው የሚሰራው። የሀይልሽ አገላለጽ በቃ ምንም ልትገልጸውም አትችልም። ምክንያቱም ማለት ነው እኛ ማንሰራው ስራ ነው የሚሰራው እሱ ምንም የለውም ማለት ባለው አቅም ግን ሁሉም ነገር ከኛ በላይ ነው የሚሰራው ከሱ እሱን አይተህ ማለት ነው በጣም ነው የምትም በቃ ትማራለህ። ለራስህ በቃ በጣም ነው የምትማረው። ሀይልሽ ማለት እንደ ሀይልሽ በቃ ከዚህ የበለጠ ድጋፍ ቢደረግለትም ማለት ነው በጣም ጎበዝ ነው የሚሆነው። ለሰውም በጣም ያስተምራል። ኃይልሽ ብረታ ብረት ብቻ ሳይሆን የተለያዩ ማሽኖችን ይጠግናል፣ ተሽከርካሪዎችን ያንቀሳቀሳል። ራእዩም እዚህ ላይ የሚገደብ ሳይሆን ሰፊ መሆኑ ይናገራል። ከመንግስት ብድር ካገኘም ድርጅቱ ለማስፋት ሰራተኞች ለመጨመር የተለያዩ ምርቶች እያመረቱ ለገበያ ለማቅረብ ያስባል። አሁ ብዙ መረያ ባይዞ ትሬላ ወጣት ተምታይ እኔ ለብዙዎች ምሳሌ ነኝ። እንደምታየው ወጣቱ የት እንደሚውል ይታወቃል። አንዳንድ ወጣቶች ስካር ላይ መጥፎ ተግባር ላይ እያያ ናቸው ነው ከዚህ መቆጠብ አለባቸው ብዬ አስባለሁ። በወጣትነት ጊዜ ካልሰራ በኋላ ይቆጭሃል። መንግስት ይሁን ወላጆች፣ በዚህ ላይ የራሳቸው ኃላፊነት መወጣት አለባቸው ብዬ አስባለሁ። መንግስት ለወጣቶቹ የሥራ ዕድል መፍጠር የራሳችንን ስራ ለፈጠር ነው ደግሞ ድጋፍ ማድረግ ይገባዋል። ብድር ቢመቻችልን ስራችን ይበልጥ እናሰፋለን። እስካሁን ባለው ብድር ለማግኘት ቢሮክራሲው እጅግ በጣም አስቸጋሪ ነው። عندي هينه نكرم استكعك العلبات لا <applause> زود زيت الدرس ጽቡቅ ይል ብምትል ና የስነ ልቦና ጥንካሬ ከአካላዊ ሁኔታ በላይ ስብናችን ይቀርጻል፣ የሚሉት የስነ ልቦና ባለሙያዎች በበኩላቸው ኃይልሽን እንደ ማሳያነት ያቀርቡታል። የመቀሌ ዩኒቨርሲቲው የሳይኮሎጂ ትምህርት ክፍል መምህር ካሳይ ወልደስላሴ ይናገራል። በስነ ልቦና ጠንካራ ከሆንክ ማንኛውም የአካል ጉዳት ቢኖርብህም ከምንም እንደማያስቀርህ ነው የሚያሳየው። ስለዚህ ትልቁ ኃይላችን በአስተሳሰባችን፣ በስነ ልቦናችን እንደሆነ ባጭሩ መረዳት እንችላለን ማለት ነው ሰዎች እነዛ አንችልም የአካል ጉዳት አለብን ብለው ከመስራት ይልቅ ወደ ሌላ ወደ ልመና ወደ ሌላ የሚሰማሩ ሰዎች ራሳቸው ስላላሳመኑት ነው እንጂ ማንም ሰው ባለው በተሰጠው እንትን ጉልበት መስራት እንደሚችል ነው የሚያሳየ። ስለዚህ ሰዎች ምንድን ነው ማድረግ ያለባቸው ብዬ ነው የማስበው። ራሳቸውን ካሳመኑ ከዚህ አሁን እንዳየነው ልጁ እጅ የለውም፣ ግን ከባባድ የሚባሉ ስራዎች ይሰራል። ማንም ሊሰራው የማይችል ማለት ነው። ስለዚህ ዋናው ነገር ራስን ማሳመን ነው እንጂ የሚከብድ ነገር የለውም። ስለዚህ የአስተሳሰብ ጉዳት እንጂ የአካል ጉዳት እንደሌለ በአጭሩ መረዳ እንችላለን ማለት ነው። ሀይልሽ ለወጣቶች ምሳሌ የሚሆን ነው። ያሉን ደግሞ በመቀለ ከተማ አስተዳደር የሕዝብ ግንኙነት ጽሕፈት ቤት ኃላፊ አቶ ዘመንፈስ ቅዱስ ፍሳ ናቸው። አቶ ዘመንፈስ ቅዱስ እንደሚገልጹት የመቀለ ከተማ አስተዳደር እስካሁን ለሀይልሽና ስራ ለፈጠሩ መሰል ወጣቶች ድጋፍ እያደረገ መሆኑ ይናገራሉ። በቅርብ ጊዜ ነው ወደ ከተማችን የመጣው። ከሀገር ሰላም ወደ እኛ ከመጣ በኋላ የመስሪያ ቦታ እንዲያገኝ ተደርገዋል። የከተማ ማኒፋክቸሪንግ ጽህፈት ቤትም ይሁን የክፍለ ከተማ ማኒፋክቸሪንግ ጽህፈት ቤት እና የስራ ባለሙያዎች አስፈላጊውን ትብብር ያደርጉለታል። ልጁ ራዕይ ያለው ልጅም ነው። እንደ ይኸው ዲስኤብል ነው፣ የአካል ጉዳት የደረሰበት ነው። ስለዚህ የተሟላ አካል ሳይኖረው የተለያዩ ተሽከርካሪዎች በተለይ ሶስት ጎማ ያላቸው ተሽከርካሪዎች እንደ ባጃጅ ይሰራል። ባለፈው በከተማችን በተደረገው በምክትል መስተዳደሩ የተደረገው የህዝብ መድረክም ጉብኝት ከተደረገባቸው የማኒፋክቸሪንግ ቦታዎች አንዱ የሀይልሽ ነው። በዛ የክልሉ የተለያዩ ማህበረሰብ አመራሮችም ነበሩ። በተለይ አሁን እየሰራ ያለው ስልጠና አቅምም ትምህርትም ጨምሮበት ወደ ተፈለገው ደረጃ ሊደርስ እንደ መንግስትም እንደ ከተማም በተለይ እሱን የሚከታተል ጽፌት ቤት የሚሆን ባለሙያ ከፍተኛ ትኩረት አድርገን ድጋፍ ለማድረግ እንሰራለን። ለዚህም ነው የሚሰራበት ቦታ ቅድሚያ ተሰጥቶት ነው ቦታው የተቀበለው። መቀበልን ብቻ ማ አደለም ጥሩ ስራ ይሰራል። አካል ጉዳተኞች ካላቸው ማህበራዊ ችግር አንጻር በአብዛኛው በተለያዩ ችግሮች ላይ በሚኖሩበት ሁኔታ ሀይልሽ ራሱን ብቻ መቻሉ ሳይሆን ለሌሎችም ምሳሌ ሆኗል። የመቀለ ከተማ አስተዳደር ህዝብ ግንኙነት ኃላፊ አቶ ዘመንፈስ ቅዱስ ፍስሀ እንደነገሩን ከሀይልሽ በተጨማሪ ለሌሎች ወጣቶች ስራ ለመፍጠር እየተሰራ ነው ይላሉ። የአካል ጉዳት ሳይበግረው ውጤታማ በመሆን ለብዙዎች ምሳሌ የሆነው ኃይልሽ ሰፊ እቅድ ይሳካለት ዘንድ ምኞታችን ነው። ፕሮግራሙ አዘጋጅቼ ያቀረብኩላችሁ ሚሊዮን ስላሴ ነበርኩኝ። ሰላም።